መዝሙር ሰባ አምስት ። አቤቱ እናመሰግንሃለን፣ እናመሰግንሃለን፣ ስምህንም እንጠራለን፣ ታምራትህን ሁሉ እናገራለሁ። ጊዜውን ስቀበል እኔ በቅን እፈርዳለሁ። ምድርና በእርሷ ውስጥ የሚኖሩት ሁሉ ቀለጡ፣ እኔም ምሰሶቿን አጠናሁ። ዓመፀኞችን አትበድሉ አልኋቸው፣ ኀጢአተኞችንም ቀንዳችሁን አታንሡ። ቀንዳችሁን እስከ ላይ አታንሡ። በእግዚአብሔርም ላይ ዓመፅን አትናገሩ። ክብር ከምሥራቅ ወይም ከምዕራብ ወይም ከምድረ በዳ የለምና፣ እግዚአብሔር ፈራጅ ነውና፣ ይህን ያዋርዳል፣ ይህንም ያከብራል። ጽዋ በእግዚአብሔር እጅ ነው፣ ያልተቀላቀለ የወይን ጠጅ ሞላበት፣ ከዚህ ወደዚያ አገላበጠው። ነገር ግን አተላው አልፈሰሰም። የምድር ኃጢአተኞች ሁሉ ይጠጡታል። እኔ ግን ለዘላለም ደስ ይለኛል፣ ለያዕቆብም አምላክ ዝማሬን አቀርባለሁ። የኃጥኣንን ቀንዶች ሁሉ እሰብራለሁ፣ የጻድቃን ቀንዶች ግን ከፍ ከፍ ይላሉ።